በኢትዮጵያ ዛሬ ከየትኛውም ጉዳይ በላይ መቅደም ያለበት አገርን ማረጋጋትና ሰላምን ማስፈን ነው ሲል አርበኞች ግንቦት ሰባት አስታወቀ ሰላምንና መረጋጋትን በኢትዮጵያ እውን ለማድረግ ከለውጥ ኃይሉ ጋር ባለው አቅሙ እንደሚሰራም የንቅናቄው መሪ አረጋግጧል ፓርቲ ለመገንባት እየሰራ እንደሆነም የገለጠው ንቅናቄ መዋቅሩ ከስር ወደ ላይ የሚገነባ ነውም ብሏል መለስካቸው አማሃ ነው ዝርዝሩን የላከልን አርበኞች ግንቦት ሰባት ለአንድነትና ዴሞክራሲ ንቅናቄ ትናንት ከቀትር በኋላ በአዲስ አበባ ጠርቶት በነበረ ሕዝባዊ ስብሰባ ወደፊት ይመሰረታል ስላለው ፓርቲ መርሃ ግብርና አወቃቀሩን ለተሰበሰበው ሕዝብ ማብራሪያ ሰጥተዋል። የንቅናቄው ሊቀመንበር ፕሮፌሰር ብርሃኑ ነጋ የዚህ ፓርቲ ርዕዮተ ዓለማዊ አምዶች በዜግነት ላይ የተመሠረተ ዴሞክራሲያዊ የፖለቲካ ሥርዓትና ፍትሐዊ ምጣኔ ሀብት የሰፈነበት ማኅበረሰብ ማደራጀት እንደሆነ ገልጸዋል። የፓርቲው መዋቅር ምን እንደሚመስል ደግሞ የገለጹት አቶ አንዳርጋቸው ጽጌ ነበሩ። አቶ አንዳርጋቸው እንደ ገለጹት በመደራጀት ሂደት ላይ የሚገኘው የአዲሱ ፓርቲ መሠረት በወረዳ ላይ ይጀምራል። ማንኛውም የዚህ ፓርቲ መሪ ሊመጣ የሚችለው በወረዳ ደረጃ በሚገኙ የፓርቲው አባላት ተመርጦ ብቻ እንደሚሆንም አስታውቀዋል። ሌላው የንቅናቄው አመራር አባል አቶ ቸኮል ጌታሁን ደግሞ በዚህ ረገድ ንቅናቄው ባለፉት ሶስት ወራት ምን ምን እንደሠራ አብራርተዋል። የተሰበሰበው ሕዝብ በበኩሉ መድረኩን ሲያገኝ ቅድሚያ ሰጥቶ የተወያየበትና የጠየቃቸው ጥያቄዎች በሀገሪቱ ከሚታየው የሰላም ጥረት ጋር የተያያዘ ነበረ። ለዚህ ጥያቄ ጠቅለል አድርገው ምላሽ የሰጡት ፕሮፌሰር ብርሃኑ ነጋ ናቸው። እኛ በምንም አይነት ከአሁን በኋላ እንዲህ አይነት ግጭት እየፈጠሩ አገሪቱ እንዳትረጋጋ ለማድረግ የሚሞክሩ ኃይሎች ካሉ እነሱን ከለውጥ ኃይሉ ጋር ከና አብይ ጋር ሆነን ማድረግ ያለብንን ነገር አድርገን በመጀመሪያ ማስረገጥ አለብን፣ ይሄንን ሰላም ማምጣት እሱን እንደምናደርግ ጥንጣት ታክል አትጠራቀም። ለእኛ ቅድሚያው ድርጅታችን አይደለም። ለእኛ ቅድሚያው አገር አገርን ማረጋጋት እና አገር ላይ ሰላም መፍጠር ደግሞ የመጀመሪያ ስራ ነው። ከዛ በኋላ ነው ድርጅት ፓርቲ፣ ምንም የሚመጣው። ስለዚህ በዚህ ጉዳይ ላይ ይሄ ሀገር ሰላም እንዲሆን ማድረግ ያለብንን ነገር ሁሉ ከዚህ የለውጥ ኃይል ጋር ሆነን እንደምናረቅ ቃል እንገባላችኋለን ምንም ወደ ኋላ የታዳሚው ሕዝብ ሌላው ስጋት በአሁኑ ወቅት በሀገሪቱ በሚስተዋሉ ችግሮች በመንግሥት አስተዳደር መዋቅሮች ታችኛው ክፍል ያሉ ሹሞች የሚፈጥሯቸው እንቅፋቶችን የተመለከተ ነበረ። በአጠቃላይ በመንግሥት ቢሮክራሲ ውስጥ ከዝቅተኛ እስከ መካከለኛ ደረጃ የሚገኙ አንዳንድ ሹማምንት የለውጡን ሂደት የሚገታ እርምጃ እንደሚወስዱ የሚጠቁሙ አስተያየቶች ከሕዝቡ ተሰንዝረዋል። የአቶ አንዳርጋቸው ጽጌ መልስ ለዚህ ኃላፊነቱን መውሰድ ያለበት ህዝቡ ራሱ እንደሆነ የሚያመለክት ነበር። በየወረዳው አሁንም የጥንቱን አመለካከትና አሰራር ይዘው ምንም አይነት ነገር እንዳይቀየር ሙከራ የሚያደርጉትን ሰዎች እኔ በበኩሌ ዶክተር አብይ አይደለም ቀይራቸው ብዬ ነው ማ እናንተው ናቸው፣ እናንተው ናቸው። በወረዳ ደረጃ በሺዎች የሚቆጠሩ አባላት ይዛችሁ ተደራጅታችሁ ከቆማችሁ እዛ ወረዳ ውስጥ ማንም ሊተፋፋችሁ የማይችልበት ማንም ሊያስራችሁ የማይችልበት ነው ያስተላልፋችሁ። ስለዚህ ሌላ መፍትሄ የሌለው ነገር ነው። ዋስትናው ምንድን ነው የሚል ጥያቄ አድርገው በየወረዳው በየምኖ ምን ምንድነው አገራዊ እሱ ዋስትናው ምንድነው? ዋስትናው ሌላ ነገር እንደማይመጣ ሌላ ነገር ተቀልብሶ ሌላ ነገር እንደማይመጣ የተሰጠው መልስ ምንም ዋስትና ነው። ዋስትናው ድርጅት ዋስትናው እንደገና ድርጅት ነው ዋስትናው ተደራጅቶ ለማንም ቢሆን ከዚህ በኋላ መርቴን ነጻነቴን አሳልፌ አይሰጥም ቅድም ያልኩት አገር ሰው ልጅ ነኝ ማለት ይቻላል በቃ የስብሰባው ተካፋዮች በአሁኑ ጊዜ የኢትዮጵያ ወጣቶችን የተለያዩ ችግሮች እንዴት ለመፍታት አስባችኋል የሚል ጥያቄም አቅርበዋል በተለይም ከስነ ምግባር ጉድለትና በአጠቃላይ ከሞራል መላሸቅ ጋር በተያያዘ ወጣቶች ስላጋጠማቸው ተግዳሮት የተለያዩ ጥያቄዎች ተነስተዋል፣ አስተያየቶች ተሰንዝረዋል። አቶ አንዳርጋቸው ችግሩ መታየት ያለበት ሀገሪቱ ካሳለፈችውና አሁን ከምትገኝበት ድባብ አኳያ መሆን እንደሚገባው አመልክተው የመፍትሄ አቅጣጫም ጠቁመዋል። ወጣቶቹ ከበቀሉበት ታሪካዊ ማዕቀፍ፣ ኢኮኖሚና ማኅበራዊ የሞራል ማዕቀፍ ስልጣን ላይ ከነበሩት ርካሽ አሰራር እና አመለካከት ሲያንጸባርቁ ከነበሩት መሪዎች ማዕቀፍ ውጪ ልናያቸው አንችል። በተወሰነ ደረጃ ይሄን ተረከ። ነገር ግን ካሉበት ችግር ራሳቸውን በራሳቸው ነፃ ማውጣት የሚችሉበት ጠንካራ የሆነ የወጣቶች አደረጃጀት ሊኖርና ከመካከላቸው እንደተባለ፣ በእንዳይነቱ ሽማግሌ ሳይሆን በእድሜያቸው በሚቀራረቡ ወጣቶች አማካኝነት ከብዙ ነገር ራሳቸውን እያስተካከሉ በጣም ጠንካራ የሆነ የወጣት እንቅስቃሴ በመፍጠር በዚህ እንቅስቃሴ አማካኝነት ከራሳቸው አልፎ አገራቸውን፣ ህዝባቸውን የሚታደጉበትን ሁኔታ መፍጠር ትክክል ነው የሚል እምነት ስላለን አንዱ የደረጃ እስትራቴጂያችን ጠንካራ የሆነ የወጣቶች እንቅስቃሴና ማህበር ማቆም። ከታዳሚዎች መካከል ስለ ታሪክም በእጅጉ የጨነቃቸው እንደሚገኙበት ከአስተያየታቸውና ጥያቄዎቻቸው መገመት ይቻላል። ፕሮፌሰር ብርሃኑ ግን ታሪክ የፖለቲካ መጫወቻ መሳሪያነቱ ማብቃት አለበት የሚል አቋም እንዳላቸው ፍንጭ ሰጥተዋል። የፖለቲካ ፓርቲዎች ተግባር በኢትዮጵያ በታሪክ ከመከራከር ውጭ ነው ይላሉ። ኢትዮጵያ አንድነቷን ጠብቃ ዴሞክራሲያዊ ሆና የምትኖርበትን ሀገር መጠበቅ። የኢትዮጵያ ታሪክ አንድ መቶ ዓመት ነው የሚለው ሰው ይመቸው ይሂድና ከታሪክ ምሁር ጋር ይከራከር። እሱ የእኛ ጉዳይ እሷ ነው የእኛ ጉዳይ እቺን አገር በእርግጥም ዴሞክራሲያዊት አርገን ማለፍና ለልጆቻችን ማስረከብ ነው። ወደፊት ነው እንጂ የምናየው። በምንም አይነት ወደ ኋላ እያየን ስንጓተት አኖርም አንኖርም። ካሁን በኋላ አርበኞች ግንቦት ሰባት ትናንት በጠራው ህዝባዊ ስብሰባ እጅግ ብዙ ሊባል የሚችል ታዳሚ ተገኝቶበታል። ረዥም ሰዓታትም የወሰደ ነበረ። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ